የኮሮና ቫይረስ መስፋፋትን ለመግታት ቪክቶሪያ ጥለው የነበረውን ገደቦች ማላላቷን ተከትሎ ባለፈው ሳምንት ሰኞ ለአገልግሎት ክፍት የሆኑት የጸጉር ቤቶች ደንበኞቻቸውን ማስተናገድ ጀምረዋል። የታርኔቷ ነዋሪ ሰላም ከበደ አንድ ነገር የጎደለኝ ባለፉት ወራት መስሎኝ ነበር። ይህን ስል በየሳምንቱ ጸጉሬን እሰራለሁ ማለቴ አይደለም። ደስ ባለኝ በራሴ ላይ ለውጥ ስፈልግ ወደ ጸጉር ቤቶች ይሄዳለው። በኮሮና ምክንያት የጸጉር ቤቶች ዝግ በመሆናቸው ጸጉሬ ተጎሳቁሎ ቆይቷል። ክልከላው በመነሳቱ ደስ ብሎኛል። ሰኞ ባጋጣሚ ረፍት ስለነበርኩ ወደ ናፈኩት ጸጉር ቤት መሄድ ችያለሁ። በጣም ተደስቻለሁ። ትላለች ኢስቤስ። ካነጋገራቸው የጸጉር ባለሙያዎች አንዱ ዮሴፍ ሶዴ ፉትስክሬ የሚገኘው ጆሲ ስታይል ባለቤት፣ ብዙዎች ወደኛ እኛ ሲመጡ ፊታቸው በፈገግታ ተሞልቶ ነው፣ በጣም ደስተኞች ይመስላሉ ሲል የጸጉር ቤቱ መዘጋት የፈጠረበትን ችግርና በምን አይነት ጥንቃቄ ወደ ስራ እንደተመለሰ ይገልጻል። ጆሲ ይባላለሁ፣ ከጆሲ ስታይሊንግ ፉትስክሬ። ያው በስራው ከነበረብን ነው ያው ስራ ለምደ ስራ መፍታቱ አንድ ነገር ነው። ያው ቤት መቀመጥ ትንሽ ሚንታሊ አፌክት ያደርጋል። ከዛ ውጪ ደግሞ ያው ፋይናንሻሊ በጣም ስትራግል እያደረግን ነበር። እሱ እሱ ነው እንግዲህ የመጀመሪያው ሎክዳውን ሰዓት ላይ ያው መንግስት 10000 ግራንት አድርጎን ነበረ። ከዛ በኋላ ግን ያው የጆፕ ኪፐሩን ስለምናገኝ ምንም አይነት ሰፖርት አልነበረም ከገቨርመንት። ያው ከኪሳችን ነው ከቨር ስናረግ የነበረው። እስፔሻሊ ላንድ ሎርዶች ምንም አይነት ዲስካውንት አልሰጡንም። ያያ ነበረ በጣም ስትራግል አድርገን የነበረው ለመክፈል ፔመንታችን ሬንታችንን። በኛ በኩል ያው በቂውን ዝግጅት አድርገናል። ያው ከስተመሩ ሳሎን ውስጥ ባለበት ሰዓት ያው ሳኒታይዘር እንዲጠቀም ያው የፌስ ማስኮች አሉ። ከዛ ውጭ ደግሞ ያው ዲስታንሳቸውን ጠብቀው እንዲቀመጡ እናደርጋለን። ቴምፐሬቸራቸውን እስካ እናደረጋለን። በአንድ ጊዜ ከአምስት በላይ ከስተመር አንቀበልም። ያ ያ ነው እንግዲህ የኛ ዝግጅት። ስለ ጊዜ ሰው በመከፈቱ ያው ደስተኛ ነው። ይደውላሉ፣ ቡክ ያደርጋሉ፣ ይመጣሉ። ግን ያው የተሻለ ነው ብለን ለማለት ያው ኤትስቱዋር ሊጋና ከጀመረን ሶስት ቀን ስለሆነ ግን ከሰኞ እስከ ዛሬ ባለው ቀን ያው ራፍ ሊሰነግረ ኢስ ኖት ቱ ባድ በቃ ጥሩ ነው ብለን እናስባለን። የተሻለ መሄድ ይመስለኛል። ሰው ናፍቆት ነበረ። ያው ፀጉሩ ተንጨባሩ ብዙ መቶ ቀን ማሳለፍ ቀላል አይደለም። ለደንበኞች የሚላቸው ነገር ምንድነው? ራሳቸውን ይጠብቁ በተቻላቸው መጠን ሜንታሊ የሚሆን ፊዚካሊ በቃ ከዛ በተረፈ ደሞ ያው ይምጡና ኢንጆ አርጉ ጊዜያቸውን ሰመር ነው። ቀለም ይቀቡ፣ ይቆረጡ። የለውጥ ጊዜ ነው። እራሳችንን ቀይር ሜንታሊ ፊዚካሊ እላለውኝ። ከዛ በተረፈ ደግሞ ያው መልካሙን ሁላ እመኛለሁ ለሁላችንም። የተሻለ ጊዜ አምጣልን። ሰንሻይን የወንዶች ፀጉር ቤት ያገኘ ነው ብሩክ ለማ። ቢያንስ በወር አንድ ጊዜ ፀጉሬን የመቆረጥ ልምድ አለኝ። ለወራት የጸጉር ቤቶች ላይ የተጣለው ገደብ ፀጉሬ ከተለመደው ውጭ አድጎ ሌላ ሰው አስመስሎኝ ቆይቷል። በየቀኑ በኮሮና ቫይረስ የተጠቁ ሰዎች ቁጥር እንዲቀንስ ስጸልይ ነበር ማለት እችላለሁ። ምክንያቴ ደግሞ ቁጥሩ ከቀነሰ ጸጉር ቤቶችና በእንቅስቃሴ ላይ የተጣለው ገደብ ስለሚነሳ አሁን ስራ በመጀመራቸው እፎይታ ተሰምቶኛል ይላል። እንደ ዮሴፍ ሎራት ጸጉር ቤታቸውን ለመዝጋት ተገደው ከነበሩት የጸጉር ቤት ባለቤቶች መካከል ሰንሻይን አካባቢ የሚገኘው ናታን የወንዶች ጸጉር ቤት ባለቤት ስንታየው ብሩንና እዛ አካባቢ የሚገኘው ሃናን የሴቶች ጸጉር ቤት ባለቤት ሃናን እንድሪስን ስራቸው በመዘጋቱ ምክንያት ገጥሟቸው በነበሩት ችግሮችና ከተከፈተ በኋላ ደንበኞቻቸውን እንዴት እያስተናገዱ እንደሆነ ጠይቀናቸዋል። ናቸዋል? ስንታየው ይባላለው። ስራ ቦታዬ ወደ ሰንሻይን ትራይን ስቴሽን አካባቢ ባርበር ሾፕ አለኝ። በኮቪዱ ምክንያት ያው ሁሉም ሰውን አፌክት የደረገው፣ አሁን ቢዚ ነው በጣም ከስተመራለን። ግን በተዘጋ ወቅቶች ደግሞ ያው አንዳንድ የሚስተካከሉ ነገሮች ስለነበሩ ሾፓችንንም እያጸዳዳን ክሊን እያደረግን ጠብቅናል። እንግዲህ እግዚአብሔር ይመስገን ተዘጋጅተናል። ያው ለደንበኞች ሁሌም ጥንቃቄ እናደርጋለን። ከኮቪዱን በፊት ሰኒታይዘር አለን። ማሽኖቻችንን ክሊን እናደርጋለን። ኤቭሪ ሰከንድ ከስተመር ማለት ነው። አሁንም ያው ግላብ ማስክ ምናምን አድርገን እንጠቀማለን ማለት ነው። ከዚህ በፊት ከነበረው ያው ትንሽ ቀዝቀዝ ባለ፣ ግን ይሄን ሁለት ቀን በጣም ቢዚ ነን። ያው ሰቡን ደግሞ ወጣ ወጣ ማለት ሲጀምር ሞር ቢዚ እንሆናለን ብዬ አስባለሁ። ሀናን ይባላሉ። የኔ ፀጉር ቤት ደግሞ ሀናን ሄድሬታ ነው የሚባለው። አሁን ሰባት አመቴ ነው ከከፈትኩት እዚህ ሀገር በጣም አስቸጋሪ ነበር፣ ግን በቃ ዋትካም ዊዱ በጣም ለእኔ ተቸግሬ ነበርኩት። ትንሽ በጣም ሰራተኞቼ እኔ ልጅ ሌሎች ነበሩ የሚሰሩት በቃ ወዝንጉድ አልሐምዱላህ፣ በአሁኑ ወቅት ጥሩ ነው ያለው። ግን በቡኪን አድርጌ ነው ሰው የሚያስገባው። ብዙ ሰው አላስገባውም ከአምስት ሰው እሱንም ጨርሼ ደግሞ ሌላ ሰው እቀበላለሁ። ብዙ ሰው ደግሞ አይፈቀድም ይና ስለዚህ፣ ጥሩ ነው ግን ያለ ማስክ አድርገው ነው የሚመጡት። ሲመጡ እነግረዋለሁ እኔ ሲደውሉ ማስክ አድርገው ነው ነው የሚለው። ሲገቡ ደግሞ እዛ ሱቅ ሳኒትራይዘር አለኝ ሬዲ፣ እሱ አድርገው ምናምን ቁጭ እላለሁ ማለት ነው። የጥንቃቄ ደግሞ አለ የእጽዳት ነው የምንይዘው ሙያ በሻ ፀጉር በጣም ነው ስለሆነ ራሳቸው አይችሉም ይነው በጣም ነው ፀጉር ቤት የናፈቀው። ወሃናኒየ በጣም ደስ አለኝ ነው ምን ነው የሚለው በቃ ተደስተው ነው ያለው ፀጉር ቤት። አሁን ቴሌፎን እኮ በቃ ብዙ ሰው ነው የሚደውልልኝ ይሉ አስቸጋሪ ስለሆነ ፀጉራችን በጣም ነው በቃ ደስ ነው ያለው። ለደንበኞቼ ራሳቸው ጠብቁ እራሳችሁ ማስክ አድርጉ። ሁሉን ጊዜ ደግሞ አንዳንዴ ፍሊን ስታርጉ እንደፍሉ እንደ ፍሉ አይነት ምናምን አይምጡ። ኢኖ ቸክ ማረክ ነው የሚለው። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ፣ ቪክቶሪያ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።